ማማትዌያዚዛያዚዘይ ኖ ገዢው ናሽናል ሬዚስተንስ ሙቭመንት ወይም ብሔራዊ የመከላከያ ንቅናቄ ባካሄደው የምረጡኝ ዘመቻ ሁሉ የዩጋንዳ ስመጥር ድምፃውያንን ቀጥሮ ሕዝቡን ሲያዝናና ቆይቷል ሙሴቬኒ በመጨረሻው የምረጡኝ ቅስቀሳ ወቅት ለንግግር ወደ መድረክ ከማምራታቸው በፊት ድምፃውያኑ በሚያቀርቡት ሙዚቃ ሕዝቡ እየተዝናና እየደነሰም ነበር ምርጫውን ያሸንፋሉ የሚል ቅድሚያ ግምት የተሰጣቸው ሙሴቬኒ ቀደም ብለው በፀሐይ ብርሃን የሚሰራ አውቶቡስ መርቀው ተቀባይነታቸውን ከፍ ለማድረግ ጥረዋል። አውቶቡሱ ከውጭ አገራት በገቡ ጥቂት ቁሳቁሶች በማካራሪያ ዩኒቨርሲቲ የተፈበረከ ነው። ሙሴቬኒ ጥቂት ቆየት ብለው በኮሎሎ የአውሮፕላን መንደርደሪያ ወደሚገኙ ደጋፊዎቻቸው አምርተው የካምፓላ ነጋዴዎች የገጠማቸውን የአቅርቦት ችግር አንስተው ንግግር አድርገዋል። ሙሴቬኒ በምርጫው ወቅትም ይሁን ከምርጫው በኋላ በአገራቸው ሰላም እንደሚሰፍን ለደጋፊዎቻቸው አስረግጠው ተናግረዋል። ይህንን ልደግመው ይፈልጋለሁ። ማንም ሊያስፈራራቸው አይገባም። ብጥብጥ ለመፍጠር በሚሞክሩት ላይ ምን አይነት እርምጃ እንደሚወሰድባቸው ታያላችሁ። ብጥብጥ ከፈለጉ ዩጋንዳን ጥሎ ወደ ሌላ ቦታ መሄድ ይኖርባቸዋል። ሙሴቬኒ በምረጡኝ ዘመቻዎቻቸው በመላ አገሪቱ ስለ ልማትና በቤተሰብ ደረጃ ያስፈልጋል ስላሉት ብልጽግና በተደጋጋሚ ሲናገሩ ተደምጠዋል። በዚህ ምርጫ የሙሴቬኒ ጠንካራ ተቀናቃኝ የሆኑት የዴሞክራሲያዊ ለውጥ ምክክር መድረክ ተወካይ ኪዛ ቤሲጄ በመላ አገሪቱ እየተዘዋወሩ የምረጡኝ ቅስቀሳቸውን አካሂደዋል። የቅስቀሳው አስተባባሪዎች ከፖሊስ ጋር በመተባበር ከጦር ሰራዊቱ ሳይገናኙ ዘመቻውን ለማካሄድ የሚያስችሏቸውን እቅዶች ነድፈዋል። ኪዛ ቢሲጄ የምረጡ ቅስቀሳ ባደረጉባቸው ቦታዎች ሁሉ ህዝቡ እንዲመርጣቸው ብሎም ድምፁን እንዲጠብቅ ወትውተዋል። ቢሲጄ የአገሪቱ የምርጫ ኮሚሽን ሊቀመንበር ባድሩ ኪጉንዱ ወገንተኛ መሆናቸውን ለመገናኛ ብዙኃን ተናግረዋል። ፕሮፌሰር ኪጉንዱ እና የምርጫ ኮሚሽኑ ቃል አቀባይ የተቃዋሚ እጩዎችን ያለ አግባብ በመተቸት በስልጣን ላይ ላለው መንግስት ያላቸውን ወገንተኝነት በተደጋጋሚ አሳይተዋል። ፕሮፌሰር ኩጉንዱ በቴሌቪዥን እኔን ከእጩነት ከመምረጥ የሚያግዱበት መንገድ ቢኖር ኑሮ ያደርጉት ነበር ሲሉ ተናግረዋል። ይህ በዩጋንዳውያን እምነት ተጥሎበት ምርጫ ሊያከናውን ኃላፊነት ከተሰጠው ተቋም ሊቀመንበር መደመጡ በጣም ያስቆጫል። የሙሴቬኒ የቀድሞ ጠቅላይ ሚኒስትር አማማ ምባባዚ ሶስት የምረጡኝ ዘመቻዎች የነበሯቸው ሲሆን የመጨረሻው የተካሄደው በማካራሪያ ዩኒቨርሲቲ ነበር። ምባባዚ ምርጫውን ካሸነፉ በፕሬዝዳንትነት አምስት ዓመታት ብቻ እንደሚቆዩና ስልጣናቸውን ለወጣቶች እንደሚያስረክቡ ቃል ገብተዋል። የአገር ውስጥ ታዛቢዎች የአገሪቱ ፖሊስ የመብት ጥሰት ስለመፈጸሙና እጩ ተወዳዳሪዎች ድምፅ ሰጪዎችን በገንዘብ ስለመደለላቸው የሚያሳይ ማስረጃ እንዳላቸው ተናግረዋል። የሲቲዝንስ ምር የሩጫ ታዛቢዎች ኔትወርክ አባል የሆኑት ሊቪንግስተን ሲዋኒያና አስፈላጊ ከሆነ ማስረጃውን ለፍርድ ቤት ለማቅረብ እንደሚችሉ ይናገራሉ። ህጉን የምጥስ ማንኛውም ሰው ተጠያቂ ነው። እንደ ታዛቢ በምርጫው ላይ አለመግባባቶች ከተፈጠሩ በእጃችን የሚገኙትን የመብት ጥሰቶችን የሚያሳዩ መረጃዎችን ከመጠቀም አናመነታም። ጉዳዩን ወደ ፍርድ ቤት ለመውሰድ ለሚፈልግ ማንኛውም አካል የተሰናዱ ማስረጃዎችን ለማቅረብ ዝግጁ ነን። የቀድሞው የታንዜኒያ ፕሬዝደንት ሃሳን ምዊኒ እና የናይጄሪያው ኦሪሴንጎን ኦባሳንጆ ከዩጋንዳ ምርጫ ዓለም አቀፍ ታዛቢዎች መካከል ይገኙበታል።